የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፍሪ ፌልትመን ከሚያዚያ 26 እስከ ግንቦት አምስት በግብጽ በኤርትራ፣ በሱዳን እና በኢትዮጵያ ያደረጉትን የመጀመሪያቸው የሆነውን የስራ ጉብኝት አጠናቀው መመለሳቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት ባወጣው መግለጫ አስታወቀ። የአፍሪካ ቀንድ በጣም ወሳኝ በሆነ ጊዜ ላይ ነው የሚገኘው ያለው መግለጫ በመጪው ሳምንታትና ወራት የሚወሰዱ ውሳኔዎች ለአካባቢው ሕዝብና በዩናይትድ ስቴትስ ጥቅም ላይ ትልቅ አንድምታ ይኖራቸዋል ብሏል። ዩናይትድ ስቴትስ እርስ በርስ የተሳሰሩትን አህጉራዊ ቀውሶች ለመፍታትና ዜጎቿ በአስተዳደራቸው ውስጥ ድምፃቸውን የሚያሰሙበት እንዲሁም መንግስታት ለዜጎቻቸው ተጠያቂ የሚሆኑባት የበለጸገች እና የተረጋጋች አፍሪካ ቀንድን ለመደገፍ ቁርጠኛ ናት ሲል መግለጫው የመንግስቱን አቋምና የልዩ መልእክተኛውን የጉዞ ዓላማ ይዘረዝራል። ሉዓላዊና አንድነቷ የተረጋገጠች ኢትዮጵያ ለዚህ ራእይ እውንነት ወሳኝ ናት ያለው የዩናይት ስቴትስ የውጭ ጉዳይ መስሪያ ቤት መግለጫ በአገሪቱ ውስጥ ያሉ የፖለቲካና የጎሳ ክፍፍሎች ወይም ልዩነቶች እየጨመሩ መምጣት ከፍተኛ ስጋት የፈጠረበት መሆኑን ገልጦ አሳስቦኛል ያለውን ይዘረዝራል። ትግራይ ውስጥ እየተፈጸመ ነው ያለው ግፍና አስቸኳይ ትኩረት የሚሻ የሰብአዊ ሁኔታ ያለበት ደረጃ ተቀባይነት የለውም። የተኩስ አቁም እንዲደረግና ጭካኔ የተመላበት ግጭት እንዲያበቃ እንዲሁም በአስቸኳይ እንዲደርስ የሚፈለገውን ሕይወት አድን እርዳታ ለመስጠት የሰብአዊ መብት ጥሰት የፈጸሙትንም ተጠያቂ ለማድረግ ዩናይትድ ስቴትስ ከዓለም አቀፍ አጋሮቿ ጋር ትሰራለች ብለዋል። በትግራይ የተከሰተው ቀውስ በሀገሪቱ እንዲመጣ የሚፈለገው ትርጉም አዘል የተሃድሶ ለውጥ በሀገር አቀፍ ደረጃ የገጠሙት መጠነ ሰፊ ፈተናዎች ምልክቶች ናቸው ሲል እነኚህ ፈተናዎች አመርቂ በሆነ መልኩ ሊወገዱ የሚችሉትም የሁሉንም ኢትዮጵያውያን ሰብአዊና ፖለቲካዊ መብቶች መከበር መሰረት ያደረገ በአገሪቱ የወደፊት እጣ ላይ ብሔራዊ መግባባት መፍጠር የሚያስችል ጥረት ሲደረግ ነው ሲል ልዩ መልእክተኛ ፊልትማን ከጠቅላይ ሚኒስትር አብይና ከሌሎች የኢትዮጵያ መሪዎች ጋር የተወያዩበት መሆኑን ገልጧል። መግለጫው አያይዞም የኤርትራ ኃይሎች በኢትዮጵያ መኖራቸው ለእነኚህ ግቦች እውን መሆን ተጻራሪ እንደሚሆን፣ በዚህም ዙሪያ ልዩ መልእክተኛ ፌልትማን አስመራ ላይ ከፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝተው በተወያዩበት ወቅት የኤርትራ ወታደሮች በአስቸኳይ ከኢትዮጵያ እንዲወጡ አጽንኦት ሰጥተው መነጋገራቸውን መግለጫው አመልክቷል። በአንድ ትውልድ አንድ ጊዜ ብቻ የሚገኝ እድል ያለው በሱዳን ያለው የፖለቲካ ሽግግር ለአካባቢው አርአያ ሆኖ ሊያገለግል የሚችል ነው ሲልም ልዩ መልክተኛ ፌልትማን ይህን ነው ለሱዳን አመራሮች መግለጻቸውን እንዲሁም ሱዳን ከሶስት አስርት ዓመታት በላይ የአካባቢው አተራማሽ ኃይልነት ኃላፊነት የሚሰማው ተዋናይ የመሆን ቦታዋን ለመውሰድ እያካሄደች ያለውን ወደ ዲሞክራሲያዊ ስርዓት የሚደረግ ሽግግር ዩናይትድ ስቴትስ መደግፏን የምትቀጥል መሆኗን መናገራቸውን ጠቅሟል። በተጨማሪም ታላቁን የኢትዮጵያ ህዳሴ ግድብ አስመልክቶ የሚደረገው ክርክርና በሱዳን ድንበር አካባቢ የተፈጠሩ አለመግባባቶችን ጨምሮ በቋፍ ላይ ያለውን የአካባቢውን ደህንነት አደጋ ላይ ሊጥሉ የሚችሉ ግጭቶች ለመፍታት ከዓለም አቀፍ አጋሮቻቸው ጋር ለመስራት የሀገራቸውን ቁርጠኝነት ልዩ መልእክተኛው ማስረዳታቸውንም አብራርቷል ግብጽ እና ሱዳን የህዳሴ ግድብን የአሰራር ሂደት አስመልክቶ ያላቸው ስጋት ከኢትዮጵያ የልማት ፍላጎቶች ጋር ሊታረቅ በሚችልበት መንገድ ዙሪያ በአዲስ አበባ በካይሮ ና፣ በካርቱም ከመሪዎቹ ጋር መወያየታቸውንም አመልክቷል። በአፍሪቃ ህብረት አመራር ድርድሮቹ በአስቸኳይ መቀጠል እንዳለባቸው በእነኚህ ወገኖች ድርድር እንደ አውሮፓውያን የዘመን አቆጣጠር በ2015 ዓ ምት የተፈረሙት የድርድር መርሆች መግለጫ ና እንዲሁም እንደ አውሮፓውያን የዘመን አቆጣጠር በሐምሌ 2020 ዓ ምት የአፍሪቃ ህብረት ያወጣው መግለጫ ለድርድሮቹ አስፈላጊ መሰረት ናቸው ብለን እናምናለን ብለዋል። እናም ድርድሮቹ ይሳኩ ዘንድ ዩናይትድ ስቴትስ የፖለቲካና የቴክኒክ ድጋፍ ለመስጠት ቁርጠኛ ናት ሲል ልዩ መልእክተኛው ፕሬዚዳንት ባይደንንና የውጭ ጉዳይ ሚኒስትር ብሊንከንን በመወከል የጀመሩትን ከፍተኛ ዲፕሎማሲያዊ ጥረት ለመቀጠል በአጭር ጊዜ ውስጥ ወደ ክልሉ እንደሚመለሱም ዝርዝረዋል። አድማጮች፣ በሌላ ዜና በዩናይትድ ስቴትስ ምክር ቤት የውጭ ጉዳይ ንዑስ ኮሚቴ አባል ማይክል መኮል በትላንትና ዕለት በትዊተር አማካኝነት ባስተላለፉት መልእክት የባይደን አስተዳደር እርምጃ መውሰድ አለበት ሲሉ አሳስበዋል ለሚፈጸሙ የጭካኔ አድራጎቶች ተጠያቂነት እንዲኖር ስንጠይቅ የምራችንን መሆኑን ለማሳየት የባይደን አስተዳደር አሁን እርምጃ መውሰድ አለበት። በኢትዮጵያ አሁን ባለው ሁኔታ ውስጥ መቀጠል አይቻልም። ስፍር ቁጥር የሌለው ሕይወት አደጋ ላይ ነው ሲሉ ጽፈዋል።